የደቡብ ወሎ ነዋሪ የሆነው ወጣት ኑሩ ሰይድ አደም የአስረኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፍ አልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱም ስላልተሳካ ባለፈው አመት ላይ ወደ ሳውዲ አረቢያ ለመሄድ ኪስ ውስጥ የነበረችውን ሁለት መቶ ብር ብቻ ይዘው እንደተነሳ ይናገራል። አንደኛ ትምህርት ውጤት አልመጣ ሲል እንደገና በገበለ የመማር ነገር ሲስተዋጎል ሁለተኛው ድህነት፣ ከዛ እሱ ነገር ሲደመር በቃ ምንም ስራ የለም። ቤተሰብ ጋር ጠላጦች መቆየት የሆነ ብዙ አስቤዛ ያስፈልግሻል ካደግሽ በኋላ ብዙ ነገር ማለም እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ ጊዜ ሁለት መቶ ብር ብቻ ነው ያለው። ስደት ሳውዲ ኬት አልተባለ እኔ መሄድ ብቻ ነው ያለብኝ። ማለቴ ይሄዳሉ። ብዙ በየቦታው አለ፣ እያንዳንዱ ወጣት አይምሮ ውስጥ አለ ቁጥር ሴፉኑ ከዛ ዛ ሊሆር ፈልጌ ያለሁኝ ቁጥር ስጠ ይላሉኝ። እዛ ይሰጠኛል አደውላለሁ። ና ይለኛ። እዛ መሄድ ነው፣ ምንም አማራጭ የለም። ለኑሩ ሳይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡና ተንከባካቢነት መሆናቸው ነው። ከዚህ በኋላ አባብሎ አንከባቡ አጠጥቶ አብልቶ ምክም ከሆነ አቅሞ የሚሰጣ ከሆነ አጠጥቶ ብር ሰጥቶ በቃ ልክ ፋዘር ማዘር እንደዛ። መንገድ ላይ አሁን አላደ የኪስ የሚባል ነገር አለ። የኪስ ትሰጠኛለህ እንዲ ብዬ ደውለዋሉ። አሁን ከዚህ ተስማማ ማለት መጀመሪያ ታገሱ፣ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደውላል። ቢያንስ ሁለት መቶ ሶስት መቶ አምስት መቶ አንድ ሺ ብር ይሰጣል። ይሄ ካልተሰጠ ብር የሌለው ሰው አይሄድም። ስንት ብር ነው የሚሰጡ መጀመሪያ? ከዛ ስትወጣ አንተ ለምሳሌ ስንት ብር ተሰጠ? እኔ አምስት መቶ ብር ተሰጥቻለሁ። በአምስት መቶ ተስማምቼ ማለት ነው። ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው ረሃብ፣ ጥም፣ ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት አይ ኦ ኤም ውስጥ መግባቱን ያስረዳል። ያጋጠመ ነገር ያው ረሀብ ጉዞ ያው የእግር ጉዞ ካፋር ጋር መጋጨት መጣላት፣ ያው ይሄ ነው። በቃ ያ ነገር ዘርዘር ያጨርሰው በጣም ብሶቲ ነው። ይሄን በደንብ ገርፎት አልጠፍቱ ያው የሆነ ጥፋት አካዩቦች በጣም ፈጥነው እርምጃ ይወስዳሉ። ማለት ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ ጥፋት የሚባለው እንግዲህ ከእነሱ እጅ እናመልጣለን ብለን እንወስናለን። ማ ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እነሱ እነሱ ቁጭ በሉ ካሉ ቁጭ ማለት መቆም፣ ራሳችን ቁም ካሉ መቀመጣችን በቃ እነሱ ያዘዙሽን ትሰሪያለሽ። ከነሱ ያዘዙሽን ካልሰራሽ ያው መመታት ነው። የሆነ እርምጃ ነገር ወስደ ወሰንኩ። ያው ማለቴ ቀጥታ እኔ ወደ ድርጅቱ ነው የገባው። ወደዚህ ወይም ድርጅቱ ቀጥታ አምልቼ ሰባት ሰዓት አካባቢ ላይ ምርቀና ምናምን ይዟል። እነሱ ባህር ቀጥታ እንጭናለን እያሉ ነው ከዛ ሳያዩ እናመለስ ናቸው። ከዛ ወደ ድርጅቱ ቶሎ ማታ ገባና ልክ እንደ ኑሩ ሁሉ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስራ አጥነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳውዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ሕይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንትላንድ የሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮምኛ ክፍል እንዲህ ገልጿል። ከኢትዮጵያ ሰላሳ ሁለት ሺህ ብር ቤተሰቦች ይላኩላቸው። ይህም ነፍሴን ከሞት ለማዳን ነበረ። በመኪና የሚያመላልሱን ይህን ሁሉ አብሮ የሚሰሩት ኢትዮጵያውያን ናቸው። ከሶማሌዎቹ ጋር በመሆን ገንዘቡን ቤተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳ ሰው በዓለም አቀፍ የስደተኞች ተቋም መጠለያ ካምፕ ውስጥ ይገኛል። ሌላዋ ባለፈው ዓመት የመን ከደረሰች በኋላ በአይኦኤም አማካኝነት ወደ ሀገሯ የተመለሰችው ደግሞ የ አስራ ዘጠኝ አመቷ ሉባባ ሰኢድ ናት። ሉባባ ረዥሙን የበረሀ ጉዞ አስቸጋሪ የሚያደርገው ከረሃብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች። ደላሎች በጣም ያስፈራራሉ። ከዚያ ባህሩን ተሻገርን። ሀዋሽ ነው የሚባለው የህዝብ ማጠራቀሚ ሀዋሽ ይባላል። ዝም ብሎ የሆነ ድንኳን ነገር አስመስሎ ሰጡ። ከዛ የሚቀበሉን ያስፈራራሉ። በቃ እንዲህ ካቢያ ነገር ሽጉጥ አላቸው ብዙ ነገር በቃ ያስፈራሉ። ከዛ የሰዋር ቁጥር አምጥላሉ ይደበድባሉ። ብዙ ብር አናሀውርም ስሩ ይደበድባሉ። ወንዶችን ጥላሽ ገብሏቸዋል። እኛ ዘንዶ ላያራጋጥመን ብቻ ግን በይን እያዩ ሆን ብዙ ሰዎች አሉ የተደፈሩ እያየኋቸው ማለት

ይህን መሳይ ሕይወት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረች ና ደላላ ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ትናገራለች። ፖሊሶቹም ከዓለም አቀፍ የስደተኞች ተቋም አዮኤም ጋር እንዳገናኟት ነው የምታስረዳው። በዓለም አቀፍ የስደተኞች ድርጅት ውስጥ የስደተኞች በፈቃደኝነት የመመለስ ና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር ሁለት ሺ አስራ ሁለት 2016 እስከ ታህሳስ 2013 ዓ.ም ባለው ጊዜ ውስጥ ከሰላሳ ስድስት ሺ ስድስት መቶ በላይ የሚሆኑ ስደተኞች በፍቃደኝነት መመለሳቸውን ገልጸው ከእነዚህ ውስጥ ሀያ ስድስት ሺ አምስት መቶ አርባ አንዱ እድሜያቸው ከሀያ አምስት ዓመት በታች የሆናቸው ወጣቶች ናቸው ይላሉ። አይወይም ከሚሰራቸው ፕሮግራሞች መካከል በፍቃደኝነት የመመለስ ና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህም ተመላሾች በአብዛኛው መጡት ከታንዛኒያ፣ ከጅቡቲ እንዲሁም የመ የተለያዩ ዓለም ሀገራት ነው። እነዚህ ሶስቱ ሀገራት ግን በዋነኝነት ተመላሾች የመጡባቸው ሀገራት ናቸው። በዚህ አመት ደግሞ የመጀመሪያው ስድስት ወራት እንኳን ብንመለከት ከአንድ ሺህ በላይ የሚሆኑ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ አይወይም እገዛ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳዑዲ አረቢያ ብዙ ኢትዮጵያውያን ቦርት ይደረጋሉ እም በሁለት ሺህ ሀያ እንዲሁ በአውሮፓውያን አቆጣጠር ከሰላሳ ስድስት ሺ ስድስት መቶ በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው ሲገቡ የምዝገባ አካሄድ እነዚህ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከሀያ አምስት አመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር ለመጥቀስ ወደ ሀያ ስድስት ሺ አምስት መቶ የሚሆኑት እንዳልኩት ከሀያ አምስት እና ከሀያ አምስት ዓመት በታች የሆኑ ወጣቶች ናቸው በዚህ አመት ደግሞ በሁለት ሺ ሀያ አንድ በመጀመሪያው ስድስት ወራት ብቻም ከአስራ ስምንት ሺ ሁለት መቶ በላይ የሚሆኑ ኢትዮጵያውያን እንዲሁ ከሳኡዲ አረቢያ ዲፖርት ተደርገ ሲመጡ አይወን ገባ ማድረግ ችሏል። የዓለም አቀፉ የስደተኞች ድርጅት በፍቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከ ዳር ጤናዬ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍና መጠነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ። ዋናው ነገር መመለሱ ሳይሆን ሀገር ውስጥ የሚቆዩበትን ሁኔታ የተመቸ ለማድረግ የመልሱ ማቋቋም እገዛችን በጣም ወሳኝነት አለው። የመመለሱ እገዛ በስቴነብር ወይም ዘለቄታዊ እንዲሆን የመልሱ ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን የማህበራዊ እንዲሁም የስነ ልቦናዊ ድጋፎችን ያካትታል። ምንም ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ ስራቴች ፈጠራ፣ የሕክምና ወይም ሌሎችን ተያያዥ እገዛዎችን በመስጠት ተመላሾች ሀገራቸው ከገቡ በኋላ መልሰው የሚቋቋሙበትን መንገድ እናመቻቻለን። ተመላሽ መላሾች በዱምክ የሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዚያ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርጸን በስራ እንገኛለን። እነዚህንም ስራዎች መንግስትና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያገዙናል እና ከእነሱ ጋር በመተባበር ነው የምንሰራው። የመልሶ ማቋቋም ስራ ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር በጣም ወሳኝ ነው የሚሆነው። የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ እና ኑር ሰኢድ አደም በተሰጣቸው የአርባ አምስት ሺህ ብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ ራሚላ እዚህ ማሳ ማጣ ሆኜ ስራ እድል ትንሽም ቢሆን ስራ እድል ፈጠሩልኝ። ሱቅ ቸራቸር ኩን ይሆ ፈጣሪ ስካል ይደ ይኸው እንግዲህ አለን። ያው አለ አይደል እዛው ቤት ኪራዩንም ልብሱንም እንግዲህ ችለናል። አይምሯችንም አረፍ ብሏል። አሁን ለሚሄዱ ሰዎች ምን ትላለህ? ረኒያ ሲዱ ነው ምሮ ጭራሽ አሁንማ አሰና ላይ ችግር አለው የምለኝ ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም እራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩም ይናገራሉ። ይሁንና አሁንም ድረስ እለት ዕለት በየመን የባህር ጠረፎች ላይ አንድ ሺ የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ኳሽ DC